ኢትዮጵያ በአብዛኛው በሀገር ውስጥ ምርቶች ላይ ጥገኛ በመሆኗና በሌሎች ምክንያቶች የምግብ ዋጋ አስቀድሞ የተፈራውን ያህል ያለመጨመሩን የተባበሩት መንግስታት ድርጅት የጠቀሰው ሪፖርት ገለጸ። የመንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ትላንት የጠቀሰው ሪፖርት ከውጭ በሚገቡ የፍጆታ እቃዎች ላይ ግን ከፍ ያለ ጭማሪ መታየቱንም አመልክቷል። እስካሁን የምግብ ዋጋ ጭማሪዎች ቢኖሩትም የተጠበቀውን ያህል ጭማሪ ሳይታይበት ለመቀጠሉ የተለያዩ ምክንያቶችን የሚያስቀምጡት የምጣኔ ሀብት ባለሙያዎች በበኩላቸው በቀጣይነት ግን ከመደበኛው በተለየ ከፍ ያለ ጭማሪ የሚያስከትሉ ሁኔታዎችና እርምጃዎች መኖራቸውን ያስረዳሉ። ኬንዲ አባተ በዚህ ጉዳይ ተጨማሪ ያለው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምጻሩ ዩኤኖቻ በነሐሴ ወር የተሰበሰበ ባለው የዋጋ መረጃ መሰረት በኢትዮጵያ አብዛኛው የምግብ ዋጋ በተለይም በአገር ውስጥ የሚመረተው የብር የመግዛት አቅም ሲዳከም የተጠበቀውን ያህል በከፍተኛ ፍጥነት አልጨምረም ብሏል። ዩኤኖቻ ትናንት ሰኞ መስከረም 20 ቀን 2016 ዓ ም ባጋራው የሁኔታ ሪፖርቱ የተጋነነ የዋጋ ጭማሪን ለመቆጣጠር መንግስት የወሰዳቸው እርምጃዎችና ኢትዮጵያውያን በአብዛኛው በሀገር ውስጥ የተመረቱ የምግብ ምርቶችን የሚጠቀሙ መሆናቸው ለዚህ ዋናው ምክንያት እንደሆነ አብራርቷል። ይሁን እንጂ የኢትዮጵያ ብር የመግዛት አቅም ማሽቆልቆሉ አሁንም ምግብን ጨምሮ ከውጭ በሚገቡ ሸቀጦች ላይ ከፍተኛ የዋጋ ጭማሪ አስከትሏል ያለው ድርጅቱ የምግብ ዘይት ዋጋ ከገበያ መሩ የምንዛሬ ተመን በኋላ እስከ አርባ በመቶ መጨመሩን በማሳያነት ጠቅሷል። ይህን ጉዳይ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች የማክሮ ኢኮኖሚ ማሻሻያውን ተከትሎ የምግብ ምርቶች የተሰጋውን ያህል ጭማሪ ላለማሳየታቸው በዩኤኖቻ የተጠቀሱትን ጨምሮ በርካታ ምክንያቶች ስለመኖራቸው ገልጸዋል። ካነጋገርናቸው የምጣኔ ሀብት ባለሙያዎች አንዱ የሆኑት አቶ አማኒሁን ረዳ አስቀድሞም አብዛኛው የፍጆታ ምርቶች በትይዩ ገበያው የምንዛሬ ተመን የሚገቡ መሆናቸውን ጨምሮ የምግብ ዋጋ የተጠቀሰውን ያህል ሳይጨምር ለመቀጠሉ ምክንያት ናቸው ያሏቸውን አብራርተዋል። ሰዎች ስቶካቸው ላይ የያዙት ባለማረቁ ምክንያት ስግኝት ከምትድር የቀጠለ ዋጋ እያየን ላይሆን ይችላል አንደኛው እና መሰረታዊ ይሄ ነው። ሁለተኛው አብዛኛው ከውጭ ወደ ሀገር ቤት የሚገባ እቃ የውጭ ምንዛሬው በመደበኛ አሰራር ከባንክ የሚገኝ አይደለም። ሶ ከትይዩ ገበያው ማርኬት ፕራይስ ነው ሲመነዘር እና ሲገባ የነበረው እና አሁን ሁለቱ ገበያዎች ሲቀላቀሉ ወደ ትይዩ ገበያው ነው ይሄድ ነው። ሶ ሲግኒፊካንት ለውጥ ያልሳየበት ምክንያት ለዛ ነው። ሁለተኛ መንግስት አሁንም መሰረታዊ በሚባሉ አገልግሎቶች ላይ ዋጋ ለውጥ አላደረገ ለምሳሌ ነዳጅ ነው። ከሶስት ወር በላይ የሚፈጅ ፍጆታን የሚሸፍን ስላለ ነዳጅ ላይ ዋጋ ለውጥ አልተደረገም። የፖለቲካ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን በበኩላቸው መንግስት በዛ ልቅ በሆነ የገበያ ስርዓት ውስጥ ቢለቀቅ ምን ሊያመጣ እንደሚችል ወዲያውኑ የተገነዘበ ይመስለኛል። እና እንደውም በወቅቱ ብዙዎቹን የሱቆች ለምሳሌ ወደ ሶስት ሺህ የሚጠጉ ስቶሮችን በመዝጋቱ ምክንያቱም ዋጋ ጨመራችሁ በሚል ነው። እንደገና በፖሊስም እያሳደደ ይሄ አድራጎት ግን ሊበራል የኢኮኖሚ ስርዓትን ያሳያል ወይ? ቲዮሬቲካሊ አይደለም፣ ፕራክቲካሊ ይሄ ነገር ማኔጅድ ፍሎቲንግ ነው እንጂ ፍሎቲንግን አያሳይም። ዘርፎር አሁን የሀገር ውስጥ ምርቶች በተለይ መሰረታዊ ሸቀጦች ዋጋ እምብዛ መጨመር አልታየባቸውም የሚለው ነገር ቁጥጥር ውስጥ ገብቷል በምስት ማለት ነው። በዛ የተነሳ ዋጋዎቹ እንደተፈሩት ያልሆኑ የቻሉ እንደሆነ ነው የሚታየኝ። ለማናቸውም አገሪቷ ህብረተሰቡ የሀገር ውስጥ ምርትን ነው በአብዛኛው የሚጠቀመው ግን ከውጭ የሚገቡ ምርቶች አሁንም ቢሆን እየጨመሩ እንጂ እየቀነሱ አይታይባቸውም። ዓለም አቀፉ የገንዘብ ተቋም በምህጻሩ አይኤምኤፍ ከጥቂት ቀናት በፊት ባወጣው መግለጫ የኢትዮጵያ የኢኮኖሚ ማሻሻያ መርሃ ግብር ገበያ መር የምንዛሬ ተመን ሽግግርን ጨምሮ በጥሩ ሁኔታ እየቀጠለ ነው ብሏል። እርምጃው በአጠቃላይ ኢኮኖሚው ላይ የጎላ ችግር ሳይፈጥር በመደበኛና በትይዩ ገበያዎች መካከል ያለውን ልዩነት በአብዛኛው ዘግቷል ሲል ተቋሙ ያስረዳል። የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ ነዳጅ በአዲሱ ገበያ መር የውጭ ምንዛሬ ተገዝቶ በሚገባበት ወቅት እንዲሁም መንግስት ገቢ ለመሰብሰብ በተለያዩ አገልግሎቶች ላይ እጀምራለሁ ያለው የዋጋ ጭማሪ ሲተገበር በምግብ ዋጋ ላይ ከእስካሁኑ የተለየ ፈጣን ጭማሪ ሊስተዋል እንደሚችል አመልክተዋል። ለዋጋ መጨመር አይነተኛ አስተዋጽኦ የሚያበረክቱት ነገሮች ገና ሀብር አላደረጉም ስል ነዳጅ አሁንም ኢትዮጵያ ተጠቀመች ያለችው ዶላር አስራ ስምንት ብር በነበረበት ሰዓት ያስገባችውን ነዳጅ ነው። እሱ ግን በቅርቡ ያልቃል። አሁን የምናስገባው ነዳጅ ዶላር አንድ መቶ ብር ካለፈ በኋላ ይገነሳ ስለሚሆን እና መንግስት ለነዳጅ የሚያደርገውን ድጎማ በከፍተኛ መጠን እቀንሳለው እያለን ስለሆነ ያ በትራንስፖርት ዘርፉ ላይ በሁሉም ሌሎች ዘርፍ ላይ ከፍተኛ የሆነ የማምርት ዋጋ እንዲጨምር፣ የማጓጓዝ ዋጋ እንዲጨምር፣ አጠቃላይ የምርት ዋጋ እንዲጨምር ምንም ጥርጥር በሌለው መልኩ አይነተኛ ምክንያቱ ነ አሁን በቅርቡ የኤሌክትሪክ ዋጋ በየሶስት ወሮ አስራ ሶስት ነጥብ ሰባት ነጥብ ጨምር እናደርጋለን ብለዋል። አደለ የኤሌክትሪክ ንግድ በየሶስት ወሮ አስራ ስት ነጥብ ጨምራል ነው ማለት በአመቱ መጨረሻ ሁሉም ውስጥ ወደ አምሳ ፐርሰንት ይደርሳል። ይህ ማምረቻ ዋጋ ላይ ከፍተኛ መጠን ይጨምራል። መንግስት ከአገር ውስጥ የሚሰበስበውን ሀብት ለመጨመር በሚል ያደረጋቸው በርካታ አዳዲስ ህጎች አሉ። ስለዚህ የዋጋ ንረትን ሊያባብሱ የሚችሉ በየፍሮንቱ እየተፈጠሩ ያሉ ክስተቶች አሉ። ይሄ መንግስታት እንደተፈራው የዋጋ ንረት አላመጣም ያለው ነገር አሁን ውጤቱን ለማየት ገና ስለሆነ ነው። በዚህ የሚስማሙት አቶ ሸዋፈራው ሽታውን የሰላም እጦቱም ተጨማሪ የዋጋ ንረት አባባሽ ምክንያት እንደሚሆን ይገልጻሉ። የሰላምና መረጋጋቱ ጉዳይ እጅግ አንገብጋቢ ነው። እንዲቀለል ተደርጎ የሚታይ በፍጹም አይደለም። እሱ ነገር ቢፈታም በሀገር ውስጥ ያለ የምርትና አገልግሎት እንቅስቃሴ ሻል ያለ ሊሆን ይችል ነበር እና ያን ጊዜ ገቢ ትራንዛክሽኑ ከፍ ካለ ገቢ ይፈጠራል እና ገቢው ደግሞ ሲኖር እና አሁን የአገልግሎት ታሪፎች ቢጨመሩ እንኳ የአገልግሎት ታሪፍ ዋጋ ጫናን ለመቋቋም የሚችልበት ክፍል ሊኖር ይችል ነበር። ነው አሁን ይሄ ትልቁ ቅድመ ሁኔታ መሟላት አለ። ዩኤን ኦቻም በትናንቱ ሪፖርቱ የብር የመግዛት አቅም መዳከም ለግብርና ምርት፣ ለንግድ ፍሰት እና ለገበያ አቅርቦት የሚሆን የጸጥታ ሁኔታ ካለመኖሩ ጋር ተዳምሮ ምግብን ጨምሮ በርካታ ሸቀጦች በቀጣይነት መጠነኛ የዋጋ ጭማሪ እንዲኖራቸው ሊያደርግ እንደሚችል ተንብዮአል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።